የአፍጋኒስታን ነዋሪዎችና ቤተሰቦች መላውን አፍጋኒስታንን ለመቆጣጠር በመገስከስ ላይ ያሉትን የታሊባን ኃይሎች በመሸሽ ላይ ናቸው። አንዳንድ ስደተኞችም ለጊዜው ከሞት አደጋ ቢያመልጡም ስለ ወደፊቱ ሕይወታቸው እጣ ፈንታ ግን እርግጠኞች መሆን እንዳልቻሉ ይናገራሉ። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት ሁለተኛ ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉትን አምስት ዋና ዋና ከተሞች ሙሉ በሙሉ ተቆጣጥረናል ይላሉ። የአፍጋኒስታን መንግስት በበኩሉ የታሊባንን መግለጫ ባያስተባብልም፣ ታሊባኖች በሳምንት ጊዜ ውስጥ ያሳዩት ግስጋሴ የመንግስቱ የጸጥታ ኃይሎች ለመቆጣጠር የተቸገሩበት መሆኑን ግን ተመልክተዋል። በሌላ ተያያዥ ዜና የእንግሊዝ መከላከያ ሚኒስትር ቤን ዋላስ ዛሬ ከስካይ ቴሌቪዥን ጋር ባደረጉ ቆይታ አፍጋኒስታን የመፍረስ አደጋ የተደቀነባት አገር ሆናለች ሲሉ ተገልጠው፣ አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉም አስጠንቅቀዋል። ደረጀ ደስታ የአሜሪካ ድምጽ ዘጋቢዎች ሄዘር መርዶክ ከቫን ቱርክ፣ አያዝ ጉል ከኢስላማባድ እና ጄፍ ሰለዲን ከዋሽንግተን ዲሲ ያጠናቀሯቸውን ዘገባዎች ጨምቆ ተከታዩን አጠናቅሯል። የታሊባን ኃይሎች የአፍጋኒስታንን መንደሮች ትናንሽ እና ትላልቅ ከተሞችን እየተቆጣጠሩ ነው። አብዛኞቹ የአፍጋኒስታን ነዋሪዎችና ቤተሰቦችም ጦርነቱንና እየከፋ የመጣውን ድህነት በመሸሽ የኢራንና የቱርክ ድንበርን እያሳበሩ በመሸሽ ላይ ናቸው። ህጻናትና ሴቶችን ጨምሮ በቱርክ ድንበር አቅራቢያ በሚገኘው የቫን ሐይቅ ውስጥም ስደተኞችን ደብቀው በሚያጓጉዙ ፍርስራሽ ጀልባዎችም ውስጥ ሞተው የተገኙ ስደተኞች መኖራቸውም ተዘግቧል። ታሊባኖች በሚቆጣጠሯቸው አካባቢዎች ከመንግስት ጋር ግንኙነት ያለው ወይም ከውጭ ድርጅቶች ጋር የሚሰራ ወይም የሐዛራ ብሔረሰብ አባል የሆነ ሰው ሊገደል ስለሚችል ህይወቱ አደጋ ላይ መሆኑም ተመልክቷል። የቀድሞው የአፍጋኒስታን ወታደራዊ አዛዥ የነበሩት ፋሪድ ባራካዚ በታሊባኖች ከነሱ ጋር እንዲቀላቀሉ ተጠይቀው እምቢ በማለታቸው ወይ አገር ለቀው መውጣት ወይም ሊገደሉ እንደሚችሉ የተነገራቸው መሆኑን ይናገራሉ። It's a disaster in Afghanistan and it's getting worse. አፍጋኒስታን ትልቅ ጥፋት አለ። አሁንማ እየባሰበት ነው። ብዙ ክፍለ ግዛቶች በታሊባን ቁጥጥር ስር ውለዋል። እየተካሄደ ያለው ጦርነት ብዙ የንግድ ድርጅቶችና ትምህርት ቤቶችን እንዲዘጉ አድርጓል። የታሊባን ኃይሎችም እስላማዊ ሕግን ማስተዋወቅ ጀምረዋል። የቀድሞው የዩኒቨርሲቲ ተማሪ የሆነው ቃሲም ዮሴፍ እንዲህ ይላል በታሊባን ብዙ ማስፈራሪያዎችና ጥቃቶች ደርሰውብናል። ከዩኒቨርሲቲያችንም ብዙ መምህራንና ጓደኞቻችን ተገድለውብናል። ታሊባኖች በሚቆጣጠሯቸው አካባቢዎች የሚኖሩ በርካታ ልጃገረዶችና ሴቶች ገና ካሁኑ እንደ ኤሮፓ አቆጣጠር በ1990 ዎች ውስጥ እንደነበሩት ሆነው እንዲኖሩ መገደዳቸውን እየተናገሩ ነው። የቀድሞ የቋንቋ መምህር የሆኑት ሊያን ሳዴት እንዲህ ይላሉ። በዚህ ጊዜ ሴቶች ወደ ህዝባዊ ዝግጅቶችም ሆነ ለትምህርት መውጣት አይችሉም፣ ምክንያቱም ደህንነታቸው የተጠበቀ አይደለም። ወደ ቱርክ የተሰደዱትም በመንገድ ብዙ ችግር እንዳገኛቸውና የሰብአዊ እርዳታ ለማግኘት ብዙ ችግር እየገጠማቸው መሆኑን ይናገራሉ። ሕጋዊ ፍቃድ የሌላቸው በመሆኑ በመንገድ የተያዙ፣ የተደበደቡ፣ ከዚያም የከፋ ችግር የደረሰባቸውና ወደ መጡበት ተመልሰው የተባረሩም በርካቶች መሆኑ ተገልጿል። ከጓደኞቻቸው ጋር 1500 ኪሎ ሜትር ያህል ተጉዘው ስታንቡል የገቡት ባረካዜ የተባሉ ስደተኛ ይህን በአቁኖሮ ከአፍጋኒስታን አልወጣም ነበር ብለዋል። ዩናይትድ ስቴትስ ጦሯ አፍጋኒስታንን ለቆ መውጣቷን ካሳወቀች በኋላ የታሊባን ኃይሎች ይዞታቸውን እያጠናከሩ ነው። ከ34 የአፍጋኒስታን ክፍለ ግዛቶች 16 ያህሉን መቆጣጠራቸው ተመልክቷል። በተለይ በዚህ ሳምንት ውስጥ ብቻ በአፍጋኒስታን ሁለተኛ ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርና እንዲሁም ከዋና ከተማዋ ካቡል 150 ኪሎ ሜትር ላይ የምትገኘው ጋዛኒ ከተማ ጋር ወደ አምስት ትላልቅ ከተሞችን መቆጣጠራቸውን ታሊባኖቹ አስታውቀዋል። የአፍጋኒስታን መንግስት ስለ ሁኔታው ማረጋገጫ ባይሰጥም መላውን አፍጋኒስታንን ለመቆጣጠር በመገስገስ ላይ ያሉትን ታሊባኖችን ለማስቆም መቸገሩ እየተነገረ ነው። በካቡል የሚገኘው የአሜሪካ ኤምባሲ ትናንት ባወጣው መግለጫ የታሊባን ኃይሎች በርካታ የአፍጋኒስታን መንግስት የሲቪል ሰራተኞችና የጸጥታ ባለስልጣናትን ህገወጥ በሆነ መንገድ በቁጥጥር ስር ማዋላቸውን አውግዘዋል። ኤምባሲው በመግለጫው እነዚህ ድርጊቶች ተቀባይነት የሌላቸው ከመሆኑም ሌላ ታሊባን በዶሃ እየተካሄደ ያለውን የሰላም ስምምነት ለመደገፍ ከገባው ቃል ጋር የሚቃረሩ ናቸው ብሏል። የአሜሪካ መከላከያ ሚኒስትር ቃል አቀባይ ጆን ከርቢ ባለፈው ረቡዕ በዋሽንግተን ለጋዜጠኞች ሲናገሩ ዩናይትድ ስቴትስ እየተባባሰ የመጣውን የአፍጋኒስታንን ሁኔታ ትገነዘባለች ብለዋል። ቃል አቀባዩ አያይዘውም የአሁኑ ትኩረታችን ደህንነቱ በተጠበቀ ሁኔታ አፍጋኒስታንን በሰላም ሙሉ ለሙሉ ለቀን የምንወጣበትና የአፍጋኒስታን ኃይሎችን የአየር ላይ ድጋፍ መስጠት የምንችልባቸው መንገዶች የትና በምን ሁኔታ እንደሆኑ ማየት ነው ብለዋል። አሁን እያደረግ ነው ያለውንም ነው በማለት አክለዋል። የእንግሊዝ የመከላከያ ሚኒስትር ቤን ዋላስ ዛሬ ከስካይ ቴሌቪዥን ጋር ባደረጉት ቆይታ አፍጋኒስታን የፈረሰች አገር የመሆን አደጋ እንደተደቀነባት ገልጸው አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉ አስጠንቅቀዋል። ዋለስ ቀደም ሲል በሰጡት መግለጫ በአፍጋኒስታን የሚገኙ አራት ሺህ የእንግሊዝ ወታደሮችን እና እንግሊዞችን ሲረዱ የቆዩ ወደ ሁለት ሺህ የሚደርሱ የአፍጋኒስታን ዜጎችን ከታሊባን ጥቃት ለመታደግ በመቶዎች የሚቆጠሩ ፓራትሮፐሮችን ወደ ካቡል ለመላክ መዘጋጀታቸውን አስታውቀዋል።